سبوكيس بس لا የአፍሪካ የእግር ኳስ አባት ለ15 ጊዜያት ያህል ለኢትዮጵያ ብሔራዊ ቡድን ተሰልፈው የተጫወቱ የኢትዮጵያ ብሔራዊ ቡድን አሰልጣኝ የኢትዮጵያ እግር ኳስ ፌዴሬሽን መስራች ካርቱም ላይ የአፍሪካ እግር ኳስ ፌዴሬሽን በሱዳን፣ ግብጽ፣ ኢትዮጵያና ደቡብ አፍሪካ ሲመሰረት መስራችና ለአራት የስልጣን ዘመናት ፕሬዚዳንት የዓለም አቀፍ ኦሎምፒክ ኮሚቴ አባል 23 ዓመት የቅዱስ ጊዮርጊስ ስፖርት ክለብን ማሊያ ለብሰው የተጫወቱ የመጀመሪያው የአፍሪካ ወጣቶች ዋንጫና የአፍሪካ ክለቦች ዋንጫ ጠንሳሽ ኳስን በመዳኘት ዳኞችን በማሰልጠን እግር ኳስን በሬዲዮ በማስተላለፍ የሚታወቁት የኢትዮጵያና የአፍሪካ እንቁ ልጅ ክቡር ይድነቃቸው ተሰማ ስም የተሰየመው በሜልበርን አውስትራሊያ የተቋቋመው ይድነቃቸው ስፖርትና ሶሻል ክለብ ሁለተኛ ዓመት የምስረታ በዓሉን ቅዳሜ ማርች 7 ቀን አከበረ። ከሃያ ሶስት አመት በፊት ኢትዮጵያ ላይ ይድነቃቸው ተሰማ ስፖርት ክለብን መስርቶ ብዙም እንቅስቃሴ ሳያደርግ ለስደት የበቃው የይድነቃቸው ሶሻል ስፖርት ክለብ ፕሬዝዳንት እዮብሱ ባለው አውስትራሊያ ከመጣ በኋላ ታላቁና የሀገርና የአፍሪካ ባለውለታ ይድነቃቸውን ስም የያዘ ክለብ መመስረት ህልሙ ነበር። ከአስር አመት በፊት ከቅርብ ጓደኞቹ ጋር ተሰባስበው የተለያዩ ውድድሮችን በማድረግ ቢቆዩም ከሁለት አመት በፊት በህጋዊ መንገድ ተመዝግበው ይድነቃቸው ተሰማ ሶሻል ስፖርት ክለብን መሰረቱ። በፍቅር የተሰባሰብን በተለያየ ሙያ ውስጥ የምንገኝ ዘር፣ ቋንቋ፣ ቦታና ሌሎች አመለካከቶች ሲያገድቡን ስፖርትን የፍቅራችንና የአንድነታችን መግለጫ አድርገን ጀምረ ነው። ሁለት አመት ሞላን የሚለው እዮብሱ ባለው ስፖርት ክለባችን ከአስር ዓመት በፊት የተመሰረተ ቢሆንም የሰላም ስፖርት ማህበርን ፈለክ ተከትለን በህጋዊ መንገድ ከተመዘገብን ሁለት ዓመት ያስቆጠረ፣ በተለያዩ ማህበራዊ ጉዳዮች ላይ ከሌሎች ተቋማት ጋር በህብረት በመስራት የሚታወቅ ስፖርትንና ማህበራዊ ጉዳዮች ላይ አተኩሮ የሚሰራ ክለብ ነው ስብስባችን ይላል። በጠዋት ተነስተህ አድርግ ስፖርት ሰውነት እንዲታታ በሁለት ዓመት የምስረታ ዕድሜ ውስጥ ብዙዎች አባላትን ያቀፈው የድነቃቸው ሶሻል ስፖርት ክለብ ክብረ በዓል በሜልበርን የሚኖሩ ኢትዮጵያን በተገኙበት በተለያዩ ዝግጆች የተከበረ ሲሆን የስፖርት ቡድኑ በየዓመቱ በቪክቶሪያ ኢትዮጵያን ኮሚኒቲ ና ስፖርት ፌዴሬሽን የሚዘጋጀው ውድድር ላይ ሁለት ቡድኖችን አቅርቦ ለዋንጫ መድረስ የቻለ በአደንዛዥ እፅ ጎጂነት ዙሪያ አስተማሪ መልእክቶችን በመስራት ግንዛቤ ያስጨበጠ፣ በተለያዩ ኢትዮጵያውያንን ለመርዳት በተዘጋጁ የገቢ ማሰባሰቢያ ዝግጅቶች ላይ የተካፈለ፣ ሕፃናትን በማሰልጠን በልጆች መካከል የመቀራረብ ስሜት እንዲኖር በማድረግ ያደረገውን እንቅስቃሴ በዝግጅቱ ላይ ገለጻ ተደርጓል በተለያዩ የማህበረሰብ አገልግሎቶች ላይ አስተዋጽኦ በማድረግ የሚታወቁት አቶ ኃይለ ኢየሱስ ገብረስላሴን የክብር ልዩ ተሸላሚ ያደረገው የክብረ በዓሉ ዝግጅት አስፋው ሰዓሉ ኤልያስ ጅዋር አቶ ወንድሙ በቀለ አርቲስት ሰብለ ግርማ አቶ ሳምሶን ሚኪያስ ሞተርስ ዮናስ ሙልጌታን በተለያዩ ዘርፍ ባደረጉት አስተዋጽኦ ሽልማት አበርክቶላቸዋል ይነቃቸው ስፖርትና ሶሻል ክለብን የምስረታ በዓል ላይ ያገኘናቸውን መስራቾችና እንግዶችን ኤስቢኤስ አነጋግሯቸዋል ሚኪ አለሙ ባላለው የተመሰረተው ከአስር አመት በፊት ነው የነበረው። ይሄ በኢንዶር ሶከር በተለያየ ነገር መጫወት ነበረ። ባለፈው ሁለት አመት ግን እንደገና ተሰባስበን ተቀናጅተን ስራትና መጫወት ጀመረን ማለት ነው እና ቡድናችን በዚህ ሁለት አመት ውስጥ ትልቅ ለውጥ አድርጓል። የተለያዩ ልጆችን የተለያዩ ተሰጥኦና የእውቀት ደረጃ ያላቸው ልጆችን አካተን አሁን እንደምታየው እዚህ ውስጥ ብዙ ሰዎችም ተሳትፈዋል። የተለያዩ ሰዎችንም ጋብዘናል ተደራጅተን። ለእኛ ብቻ ሳይሆን ማህበራችንንም የሚጠቅሙ የተለያዩ ሰዎችን ኢንኮሬጅ በማድረግ ልጆቻችንም እንደምታዩ እርስ በርስ ተገናኝተው እንዲጫወቱ እኛም ደግሞ ጥሩ ወላጆች መሆናችንን እያሳየናቸው ለእነሱም አርያ እየሆነን እያለን እንደሆነ አርጌ ነው የሚሰማኝ፣ እና በጣም ደስተኛ ነኝ። በዚህ አጋጣሚ ይህን ቡድን እዚህ ደረጃ ላይ ላደረሱ ጓደኞቼ፣ የቡድኑ አባላት ቤተሰቦች በሙላ ምስጋናዬን ማቅረብ እፈልጋለሁ። ጌዲዮን እባላለሁ። የዛሬ ሁለት ዓመታችንን ስናከብር አጀማመሩ እና መሰራረቱ በጣም አድካሚ ነበር። ከመጀመሪያ ያው ሰዎችን ኦርጋናይዝ አድርጎ ወደዚህ ወደ ጤና ቡድን ውስጥ ለማስገባት እና ክለቡን ለመመስረት ብዙ ጊዜ ፈሽቶብናል። ምክንያቱም ሰዎች ቢዚ ናቸው። እዚህ ሀገር ጊዜም ላይኖራቸው ኖራቸው ይችላል። እንደገናም ደግሞ ከጥቅሙ አንጻር ጥቅሙን እስካላወቁት ድረስ ኢንቮልቭ ላያደርጉ ይችላሉ እና አሁን ላለነው ደረጃ ለመድረስ ብዙ አይነት ድካም፣ ብዙ አይነት ጉልበት እውነት ይጠይቃል። እስካሁን ድረስም ጠይቋል። አሁን ወደፊትም ሊጠይቅ ይችላል። ግን አሁን ያለበት ደረጃ በጣም ጥሩና ብዙ ሜምበሮች ያለበት እና ብዙ ልንማማርበት ለወደፊት ለልጆቻችን የምንንጠቅምበት አይነት አስተዋጽኦ ስለሚኖረው በጣም ደስተኛ ነኝ። በዛሬ በነበረን ሁለተኛ ዓመት አከባበር ይህንን አስተዋጽኦ ላደረጉ ሰዎች እንደነ ኢዮብ አይነት በጣም ምስጋና ይገባቸዋል። እና አሁንም ወደፊትም አብረን ተያይዘን ብዙ ነገር እንሰራለን ብለን እናምናለን። በጣም አመሰግናለን። ስሜ ፊሊፖስ ወርቁ ይባላል። የድነቃቸው ተሰማ ሶሻል ሶከር ክለብ ምክትል ፕሬዚዳንት ነኝ። ያለፉት ሁለት አመታት ውስጥ ይሄ ስፖርት የፈጠረልን ነገር ምንድን ነው? በዋናነት ያው ኳስ በመጫወት ነው የጀመር ነው። በእርግጥ ይሄ እንትን ከስፖርት ክለብ ከተቋቋመ ዛሬ ሁለተኛ አመቱን ያክብር እንጂ እየተገናኙ መጫወት ከተጀመረ ከ10 አመት ያላነሰ ጊዜ ያለው። እኔ እንኳን እዚያ ሀገር ከመጣሁ ኒርሊ 6 አመት ሊሞላኝ ነው። አብረን ኢንዶር አውትዶርም እየተጫወትን ነበር የምናሳልፈው። ግን በአውስትራሊያ ህግ በሚፈቅደው በኤስፖርት ክለብ ተመዝግቦ እንቅስቃሴ ከጀመርን እውነት ነው ዛሬ ሁለተኛ አመታችን እያከበር እንገኛለን። የፈጠረልን ነገር በመካከላችን ምንድነው? ያው እንደምታውቀው እዚያ ሀገር ሁሉም በስራ ቢዚ ሆኖ ለሌላ ነገር ምንም አይነት ጊዜ የለውም። እና ያችን ያለችንን ጊዜ ነው ተጠቅመን ለእግር ኳስ ጨዋታ ላይ ያዋልናት። ከዛም አልፈን ብዙ ፕላኖችን የረጅም ጊዜ ፕላን አድርገንም እየተጓዝ ነው። እና በምንገናኝበት ጊዜ የሚፈጥርልን ነገር አንደኛ ከስራ መተህ በስፖርት እንቅስቃሴ ላይ የራስን አክቲቭ ማድረግ፣ ያው እንደምታውቀው ለጤናችን ከምንም በላይ ይጠቅማል። ሁለተኛ ሶሻላይዝ ለማድረግ ይጠቅማል። ምክንያቱም እዚህ እንደ ሀገር ቤት ለሻይ ብለህ ወተ ለመዝናናት ወደ ምትሄድበት ነገር የለም። ስለዚህ ራሳችን በስፖርቱ አክቲቭ አድርገና ና ያለ ነው። በመካከላችን ደግሞ ያለው ነገር ትልቅ ፍቅር ነው። የፈጠረው ፍቅር ምንድነው? ኳሱ ላይ ያው ስሜት ላይ ስትሆን ራስን ነው የምትመስለው ብዙ ጊዜ ምክንያቱም የምትናገራቸውን ነገሮች አትገደባቸውም። በቃ እንደፈለግክ ነው የምትናገረው። ያንን ደግሞ አንደርስታንድ ተደራርገ ተቻችለ የምትጓዝ ከሆነ ይሄ ወዲያውኑ ሊፈርስ የሚችል ነው። ግን እኛ። እንደዛ ሳይሆን ሞር እያግባባን ከቀን ቀን እያግባባን ነው። እንግዲህ እስካሁን ያለ ነው። አብረን መስራታችን ፍቅር ነው የፈጠረለን ሁለተኛ ዓመታችን ዛሬ ስናከብር የፈጠረብኝ ነገር እውነት ለመናገር እንደዚህ ይሆናል ብለን አላሰብንም። ከጠበቅኩት በላይ ነው የሆነው። በወረቀት ላይ ስናየው በጣም ይረዝማል ብለን አስበን ነበረ ግን ቨሪ ኢንተረስቲንግ ፖይንቶች ነው የቀረቡት፣ እንዳያቸው ፕሮግራሞቹ እና በጣም በጣም ነው የተደሰትኩት። ሁሉም ሰው እንደተደሰተበት ደግሞ እርግጠኛ ነኝ። ስለዚህ በጣም ደስ ብሎኛል። ስሜ ዮናስ ሙልጌታ ሽፈራው ይባላል። እንግዲህ ዛሬ የድነቃቸው ተሰማ ሁለተኛ ዓመቱን እያከበረ ነው። በዚህ ሁለተኛ ዓመቱ ለየት የሚያደርገው የሶሻል ስፖርት ክለብ ስለሆነ ከህብረተሰቡ ጋር ያለውን ኮሚኒኬሽን በደንብ ለማጠንከር ሞር ሶሻላይዝድ የሚያደርግ ነገር እየሰራ ነው። እንግዲህ እንደተመለከትከው ከስፖርቱ ባሻገር በድራግና በአልኮል ላይ በጤና ላይ በስፖርት ላይ በተለያዩ ነገሮች ላይ እንደዚህ አይነት አጠር አጠር ያለ ቪዲዮዎች፣ ኢንፎርሜሽኖች፣ መረጃዎች እየቀረቡ ህዝቡን እያስተማረን ያለው። ስለዚህ ይሄ ክለብ ከኳስ ባሻገር ማህበራዊ ህይወትንም ጤናማ አድርጎ ለማስቀጠል እየተጋ ያለ ቲም ነው። በዚህ አጋጣሚ ሁሉንም የስፖርት ቲሞች በዚህ አይነት መልኩ ሶሻላይዝ አድርገው ከህብረተሰቡ ጋር ኮኔክት አድርገው ወደ መልካም ኳስ ባሻገር ሌሎችን ነገር ጨምረው ህብረተሰባችንን እንዲህ በተለያየ አጋጣሚ እየቀየርን ብንመጣ እመክራለሁ። እዚህ አጋጣሚ የመጡትን ሁሉ ልናመሰግን እንወዳለን። እግዚአብሔር ደግሞ ከዚህ በበለጠ ትልቅ ነገር እንድንሰራና ከህብረተሰቡ ጋር በደንብ ተገናኝተን የተሻለ ነገር ሰርተን የሚቀጥለውን ትውልድ ቀይረን የተሻለ ነገር እንድንሰራ እሱ እግዚአብሔር ይር ስሜ ራሄል ይባላል። ስለ ይድነቃቸው ተሰማ ሶከር ክለብ ውች አሁን ሁለተኛ ዓመታቸውን እያከበሩ ነው። በጣም ሀርድ ወርከሮች ናቸው። ለልጆች ለኒው ጀነሬሽን የሚያስቡት ነገር መልካም ነገር ነው። የሚያስፈልግ ነገር ነው ለልጆቻችን ማለት ነው። በጣም ሀርድ ይሰራሉ። ስፔሻሊ ስኩል ሆሊዳይ ያው ልጆችን ስለሚያገናኙልን ደስ ይለናል። እና ደግሞ ፊውቸር ያላቸው ነገር ነው ለሁሉም ነገር ስፔሻሊ ላሁን ላሉ ህጻናት ልጆች ሲያድጉ ፊውቸራቸውን እያስተካከሉ በአካዳሚ በሶሻልም ስለሚረዱልን እኛ በጣም ደስ ይለናል ማለት ነው። አየሁ አለም እባላለሁ። ባለቤቴ አክቲቭ ፓርቲስፔት ያደርጋል የድመቃቸው የተሰማ ሶሻል ክለብ ላይ እስካሁን ባለፉት ሁለት ዓመታት ከዛ በፊትም በሚያደረጓቸው ያው እንደ ክለብ ከተጀመሩ የሚመስለኛል ሁለት ዓመት እንጂ ከዛ በፊትም እንቅስቃሴ የሆነበራቸው በጣም ላይክ ኦቪስ ለጤና አስፈላጊ የሆኑ ነገሮችን ያደርጋሉ፣ ግን ከዛ ባለፈ ደግሞ አሁን ዛሬም እንዳየነው ድራግና አልኮል ላይ የሚሰሩት ስራ ሌሎችም ኮሚኒቲውን የማነቃቃት ነገር የሚሰሩት ስራ በጣም ለልጆቻችንም ሆነ ለኮሚኒቲው በአጠቃላይ ያው ቤስ ልጆቻችን የኮሚኒቲ አካል ናቸው። ለህብረተሰቡ ትልቅ ስራ አብረው እየሰሩ ነው ያሉት። ላለሁ ራሳቸውን ከማዝናናትና ኳስን ከማሳደግ በተጨማሪ ዛሬ ደግሞ እንኳን ለሁለተኛ ዓመት ክብረ በዓላቸው አደረሳቸው። ላለሁኝ አሁን እስካሁን ባለው አይነት ጥንካሬ እና ወንድማማችነት ወደፊት ደግሞ የበለጠ ነገር ሰርተው እንደሚያሳዩ አስባለሁኝ። በጣም እናመሰግናለን፣ ኮሚኒቲውን ለማሳደግ የሚያደርጉት እንቅስቃሴ። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ፣ አውስትራሊያ።